የትምህርት አሰጣጥ፣ የግብአት አቅርቦት እና የተማሪዎች ማህበራዊ እና ኢኮኖሚያዊ ይዞታ በትምህርት ውጤት ላይ የሚያሳድሩት ተጽዕኖ ትልቅ ትኩረት ሊሰጠው እንደሚገባ መምህራን ይገልጻሉ። ላለፉት 16 ዓመታት በአስተማሪነት ያገለገሉት መምህር ፍጹም ኤርሚያስ ዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር ሲሆኑ፣ ዘንድሮ የተገኘው ውጤት እንዳስተማሪ ብቻ ሳይሆን እንደ ሀገር አስደንጋጭ ነው ይላሉ። እንደ ሀገርም አስደንጋጭ ነው ማለት በጣም በርካታ ተማሪ ዩኒቨርስቲ ጆይን አላረገም ማለት፣ ሀገር ላይ የሚኖረው ሸክም ሀገር ላይ የሚኖረው ጫና በጣም ትልቅ ነው። አንዳንድ ጊዜ ከምሰሚያቸው ዳታዎች ውስጥ በደንግጃል። ለምሳሌ አንድ ሺ ምናምን ትምህርት ቤት በላይ ምንም ተማሪ አላሳለፈም ሲባል እንዴት ነው ሪያሊስቲክ መሆኑንም አንዳንዴ ግራይ እንደኔ ማለት ነው እንደ እንደሚያስከስ ምክንያቱም በነዛ ትምህርት ቤቶች ለረጅም ዓመታት የደረጃ ተማሪዎች አሉ። የደረጃ ውስጥ ኮምፒውተር የሚያደረጉ አሉ። እና እነዚህ እንኳን ውጤቱን አቺቭ ማድረግ ካልቻሉ እንዲህ ምንድን ነው የሚል ጥያቄ እንድታነሻ ያደረግሻል። አቶ ፍጹም አክለው አብዛኛው የኢትዮጵያ ተማሪ በመንግስት ትምህርት ቤቶች የሚማሩ በመሆኑ በግል ትምህርት ቤቶች የተገኘው ውጤት እንደ ሀገር ማሳያ እንደማይሆንም ያሰምሩበታል። እኔ ያለሁበት የግል ትምህርት ቤት በፋሲሊቲን በምንም በምንም የተሻሉ ብዙ ነገሮች አሉ ግን የግል ትምህርት ቤቶቹ ሳምፕል ሊሆናችሁ፣ ማለት በርካታ ተማሪ ያለው የመንግስት ትምህርት ቤት ላይ ነው። መንግስት ትምህርት ቤት ላይ ያለው ሁኔታ ደግሞ እንዴት ነው የሚለሆን ታቸው ክርስቶች አሉ። እኩል ኮምፒት ያለማድረግ ነገር አለ። አሁን ለምሳሌ እኛ ትምህርት ቤት የሶሻል ዲፓርትመንት ሶሻል ትምህርት ውስጥ ነው ያለው። የሶሻል ተማሪዎቹ ኤግዛሚነሱም ሁሉም አልፈዋል። ግን አሁን የግል ትምህርት ቤት ላይ ያለው ነገር ሳምፕል ወይ ጠብራት ሊሆን ይችላል እያ ሎስድ ማጆሪቲ ያለው መንግስት ጋር ስለሆነ እዛ ያሉ ክፍተቶችን ደግሞ እንዴት መቅረፍ ይቻላል? ግን ክፍተቶች አሉ የሚለውን ነገር በደንብ ሊታይ ይገባል ብዬ አስባለሁ። እና ችግሩ በጣም ዘርፈ ብዙ ነው፣ በጣም ሰፊ ነው ብዬ ነው የምወስደው። ከሂል ሳይድ የግል ትምህርት ቤት ሶስት መቶ ስልሳ አምጥቶ ፈተናውን ያለፈው የአስራ ስምንት አመቱ አናንያ ቶፊክ በተፈተነበት ኢትዮ ቻይና ኮሌጅ ውስጥ ያለው የጸጥታ ችግር ባሳደረበት ተጽዕኖ ምክንያት ያሰበውን ያክል ውጤት ባያገኝም ፈተናውን በማለፉ ደስተኛ ነው። እንደ ሀገር በተገኘው ውጤት ግን እጅግ ማዘኑን ይናገራል። አሁን ለምሳሌ እኔ የምማርበት ትምህርት ቤት አሪፍ ነው ማለት ቋንጻ ላይ አሪፍ ነው ከሌሎች ትምህርት ሌሎች ግን እንደዚህ ገቨርንመንት ኮሌጅ እናስበው ስናስበው ገቨርንመንት ስ ስናየው የትምህርት ጥራት ጉድለት ያለው ይመስላል። ያው መጀመሪያ መታየት ያለበት ከመንግስት ነው እና መንግስት አሁን ከዚህም በላይ ደግሞ ለትምህርት ጥራት ሞት ትኩረት አድርጎ መስራት አለበት እያስባለሁ። ምክንያቱም አሁን የምናየው የሆነ የትምህርት ጥራት የለም ብዙ እያስባለሁ። ምክንያቱም ከኬጂ ጀምሮ ስናየው ኬጂ ላይ እንደምታውቂ ብዙ የእንግሊዝኛ ምናምን ትምህርት እየተከለከለ ነበረ። የጀነራል ሳይንስ የምንለው በእንግሊዝኛ በጣም ተከለከል ነበርና ብዙ ፕራይቬት ስኩሎች ተረብቀው ነበር። ተምሩቱ ይነት ተረብቀ ማለት ነው እና እንደዛ መሆን የለበትም ብዬ አስባለሁ። ኢንተርናሽናል የሆነው እንግሊሽ ላንጉዌጅን ከዚሁ ሳያዳብሩ ሳያሳልፉ ልጆች እንዴት ነው ሀያር ክላስ ሲገቡ የሆነ ከበድ ያለ ሲመጣ እሱን መቋቋም ያገዝናቸዋል እና ስለ ድሰራ አሪፍ ነው ብዬ አስባለሁ። ትምህርት ሚኒስቴር በትምህርት ጥራት ላይ ያለውን ችግር ለመቅረፍ በርካታ ስራዎች እንደሚጠብቁት በመግለጫው አመልክቷል። ሚኒስትር መስሪያ ቤቱ የሚከተለው ፖሊሲ በማንኛውም አይነት ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚኖር ተማሪ ያለ ልዩነት የተሟላ የትምህርት አገልግሎት ሊያገኝ እንደሚገባ እንደሚያምንና ያንን ለማሟላት የተለያዩ ስራዎችን እየሰራ እንደሚገኝም ሚኒስትሩ ጨምረው አመልክተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።